የአፍሪካ ወጣቶች ላለፉት ስድስት ሳምንታት በተለያዩ የአሜሪካ የትምህርት ተቋማት ስልጠና አዘል ጉብኝት ሲያደርጉ የቆዩ አንድ ሺህ የሚሆኑ የአፍሪካ ወጣቶች ዛሬ ዋሽንግተን ዲሲ ላይ ተሰብስበዋል። ወጣቶቹ ከዩናይትድ ስቴትስ የመንግስት ህግ አስፈጻሚ ባለስልጣናትና ከህግ አውጪዎቹ እንደራሴዎች ጋር ሲወያዩ ውለዋል። ይህ በዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የተጀመረው መርሃ ግብር ማንዴላ ዋሽንግተን የአፍሪካ ወጣቶች መሪዎች ተነሳሽነት ይባላል። የመርሃ ግብሩንና የጉባኤውን ሂደት እየተከታተለ ያለው ሄኖክ ሰማግዜር ወጣቶቹን ከአሜሪካዊ የፖለቲካ የንግድና የማህበረሰብ መሪዎች ጋር ያደረጉትን ውይይት አስመልክቶ ተከታዩን ዘገባ ልኮልናል። በዚህ ዓመት በማንዴላ ዋሽንግተን መርሃ ግብር እየተሳተፉ የሚገኙት አፍሪካውያን ወደ አንድ ሺህ የሚጠጉ ናቸው። ከኢትዮጵያ ሀምሳ አንድ ተሳታፊዎች ናቸው የመጡት በዛሬው ዕለት ከዩናይትድ ስቴትስ ኮንግረስ አባላትና ሌሎች መሪዎች ሴናተር ኩንስን ጨምሮ አፍሪካ ከዩናይትድ ስቴትስ ጋር ስላላት ግንኙነት፣ የወጣቶች ሚና ምን እንደሆነ አልፎም ደግሞ የአፍሪካ እና የዩናይትድ ስቴትስ የወደፊት የእድገት ፈተናዎች፣ አብሮ የመስራት እድሎች ዙሪያ ሲወያዩ ነው የዋሉት። እነዚህ ወጣት አፍሪካውያን እነዚህ የማንዴላ ዋሽንግተን መርሃ ግብር ተሳታፊዎች አስቀድመው እንግዲህ ለስድስት ሳምንታት ያህል ታዋቂ በሆኑ በዩናይትድ ስቴትስ ትምህርት ቤቶች እንዲሁም የአስተዳደር የሲቪክና የንግድ ተቋማት ትምህርት ስልጠና እና እርስ በርስ የልምድ ልውውጥ ሲያደርጉ ነው የቆዩት። በንግድ ስራ እና በስራ ፈጣሪነት በህዝብና መንግስት አስተዳደር እንደዚሁም ደግሞ በማህበረሰብ ተቋማት አመራር ዙሪያ ስልጠና ወስደዋል። ተሞክሮቻቸውን እርስ በርስ አካፍለዋል። የራሳቸው በተለይ እነዚህ ወጣቶች የራሳቸው ታሪኮችና የመሪነት ብቃት ያላቸው ናቸው እና እርስ በርስ የተወያዩበት ነው። እርስ በርስ ልምድ የቀሰሙበት መድረክ ነው። ሲወያዩ፣ ሲተዋወቁ የዩናይትድ ስቴትስ ባለስልጣናትን ሲያገኙ ከቆዩ በኋላ ወደ ሀገራቸው ወደ የሀገሮቻቸው ሲመለሱ የጀመሯቸውን የንግድ ስራ፣ የህዝብ አገልግሎትና የመንግስት ስራ በተሻለ ብቃት ይመራሉ በሚል ተስፋ ተጥሎባቸዋል። የሚበዙትም የሚናገሩት ለለውጥ እንደተዘጋጁ ነው። ከነዚህ ወጣቶች መካከል ሁለቱን አነጋግሬያለሁ። ይልቃል ሀሳቤ። መምህርና የአካል ጉዳተኞች አቅም እንዲገነባ የሚሰራ ወጣት ነው። ሞያዬ፣ በህግ ትምህርት ክፍል የህግ መምህር ነኝ። ደብረ ብርሃን ዩኒቨርሲቲ ነው የሚሰራው። ደብረ ብርሃን ዩኒቨርሲቲ ሶስት ዋና ዋና ተግባሮች አሉት እንደ ማንኛውም ከፍተኛ ትምህርት ተቋም። ከነዚህ ውስጥ አንዱ የኮሚኒቲ ሰርቪሲንግ ነው። ስለዚህ በኮሚኒቲ ሰርቪሲንግ ስር የነጻ ህግ ድጋፍ ማዕከል አለን። ነጻ ህግ ድጋፍ ማዕከሉ ላይ በጥብቅና አገልግሎት ፈቃድ ስላለኝ በዋናነት መክፈል የማይችሉና ተጋላጭ የሆኑ ማህበረሰብ አካላትን ጉዳይ ይዘን እንከታተላለን። በነጻ አደጋሁ እዛ ውስጥ በስፋት እሳተፋለሁ ማለት ነው፣ ጉዳዮችን ይዘው በመከታተል ረገድ። ከዛ ባሻገር ደግሞ በከተማው ላይ የአይነ ስውራን ማህበር አለን። የአይነ ስውራን መምህራን እና ተማሪዎች የሙያ መደጋገፍ እና ማሻሻያ ማህበር ነው። እዛ ማህበር ላይ በተለይ የአይነ ስውራን አክሰስ ቱ ኢንፎርሜሽን ለኢንፎርሜሽን የመረጃ አቅርቦት እንዲኖራቸው ለማድረግ የተቻለንን ጥረት እናደርጋለን። ስለዚህ ለአይነ ስውራን መምህራንና ተማሪዎች ከዩኒቨርሲቲው ጋር በመተባበር በኮሚኒቲ ሰርቪሲንግ አገልግሎቱ ማለት ነው ወይም የማህበረሰብ አገልግሎት ዘርፉ ማለት ነው ከሁለት ጊዜ በላይ የኮምፒዩተር ስልጠና ሰጥተናል። ከዛም ባሻገር የልዩ ፍላጎት ባለሙያዎችን ጠርተን እንደዚሁ የኮምፒውተር ስልጠና በዩኒቨርሲቲ አማካኝነት ተሰጥቷል። እዛ ውስጥ ስልጠናውን በመስጠት አገልግሎት ሰጥቻለሁ ማለት ነው። እንግዲህ ያነጋገርኳቸው ወጣቶች ለውጥ ማምጣት ቀላል እንዳልሆነ በደንብ ይገነዘባሉ። ለዚህ የሚሆን ስንቅ አሁን እየቋጠሩ ነው። አብረው የሚሰሩባቸውን መድረኮችም እየፈጠሩ ነው። በማንኛውም አይነት ስራ ቢሆን ከነዚህ መካከል ሰውነት ተስፋ ይገኛል። ሰውነት ደግሞ መምህር ነው። እንደዚሁም ደግሞ የከባቢ አየር ለውጥን የአካባቢ ጥበቃ ዙሪያ የሚሰራ ወጣት ነው። ሰውነት ተስፋዬ እባላለሁ። መደወላቡ ዩኒቨርሲቲ የቱሪዝም ማኔጅመንት ትምህርት ክፍል መምህር ነኝ። እንዲሁም የመደወላቡ ዩኒቨርሲቲ የሰስቴናብል ቱሪዝም ክለብ የሚባል መስራችና ስራ አስኪያጅ ነኝ። ምንድን ነው የሚሰራው? ሰስቴናብል ቱሪዝም ክለብ የሚሰራው በዩኒቨርሲቲያችን በቅርብ አቅርቢያ የሚገኘው የባሌ ተራሮች ብሔራዊ ፓርክ ጥበቃ ዙሪያ የግንዛቤ ማስጨበጫ ስራዎችን መስራት ነው። በውስጡ ለሚኖሩ ሰዎችና ለተሳፋሪዎች፣ ለመንገደኞች መንገድ በሚጠቀሙትን የግንዛቤ ስራ ማስጨበጫ መስራት ነው። ከማጋ ነው የምትሰሩት? እንዴት ነው ግንዛቤ የምታስጨብጡት? እንዴት ነው ሰው ይሆናል። ምንሰው ያው ተማሪዎቻችንን፣ መምህራኖችን፣ እንዲሁም በባሌ ተራሮች ብሔራዊ ፓርክ የሚገኙ ሰራተኞችን እንዲሁም በቱሪዝሙ ዙሪያ እና በአካባቢው ጥበቃ ዙሪያ የሚሰሩ ሌሎች ሴክተር መስሪያ ቤት የሚሰሩ ሰዎችን በማስተባበር ለምሳሌ የጽዳት ዘመቻ እናደርጋለን። ለምሳሌ በብዛት አሁን ችግር የሆነው ፓርኩን አቋርጦ በሚሄደው መንገድ የሚጠቀሙ ሳፋሪዎች እና መንገደኞች ፕላስቲክ ቦትልስ የተለያዩ ፔስታሎች ሌላ ቆሻሻዎች በብዛት ይጣላል እና እሱን የማጽዳት ስራ እንዲሁም ደግሞ የግንዛቤ ማስጨበጫ ስራ ለምሳሌ ማድረግ ያለባቸውና የሌለባቸውን ነገሮች በተለያዩ ፎልደር በመበተን ማነ ሊፍሌት በመስጠት፣ እንዲሁም እዛውም ኦንዘስፖት እያቆምን መኪናውን ተሳፋሪዎችንም ሹፌሮችንም እናስተምራለን ማለት ነው። ለውጥ አምጥታችኋል። ብዙ ሰዎች ከዛ በኋላ በጣም አዌር ሆነዋል። ለውጡ አሪፍ ነው፣ አበረታች ነው። ግን ብዙ መስራት ይጠበቅብናል። አሁን እንግዲህ እነዚህ ወጣቶች በዚህ ሳምንት በዩናይትድ ስቴትስ የሚያደርጉትን ቆይታ ያጠናቅቃሉ። ከመመለሳቸው በፊት ግን ከዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ጋር ውይይት የሚያደርጉበት መድረክ ረቡዕ ዕለት ይፈጠራል። በዚህም ተገኝተን ዘገባ እናቀርባለን። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዜር ነኝ ከዋሽንግተን